ከአንድ ሳምንት በፊትና ለወራት በቆየው በኢትዮጵያው የትግራይ ጦርነት ትኩረት የአማራ ክልል መንግስትና የቀድሞ የትግራይ ክልል አስተዳዳሪ በኢትዮጵያ ሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀው ህዝባዊ ወያኔ ሓርነት ትግራይ ህወሓት የሚወዛገቡበት በወልቃይትና ራያ ባሉ አካባቢዎች ላይ ያተኮረ መስሎ ነበር። ይሁንና ባለፈው ሳምንት መጨረሻ የህወሓት ቃል አቀባይ አቶ ጌታቸው ረዳን ጠቅሰው የዘገቡት ዓለም አቀፍ መገናኛ ብዙኃን በአፋር በኩል ጥቃት ስለማድረሱ ገልጸው ነበር። የትግራይ ክልልና የአፋር ክልልን በሚያዋስ ያስፈጽኑት አካባቢዎች እስካሁንም ጦርነት እየተካሄደ መሆኑን ዶችቬሌ ከአፋር ክልል ባለስልጣናት አረጋግጧል። በተለይም በአካባቢው በህወሓት ደረሰ በተባለው ጥቃት በአፋር በኩል ሀምሳ አራት ሺህ ህዝብ ገደማ ተፈናቅለው አስቸጋሪ ሁኔታ ውስጥ መሆናቸውን የክልሉ አደጋ መከላከልና ምግብ ዋስትና ኤጀንሲ ኃላፊ አቶ መሐመድ ሁሴን ለዶችቬሌ አረጋግጠዋል። የተባለው ይህ ወራሪ ኃይል የአፋር ድንበርን ጥሶ መጥቶ ብዙ ጉዳት ያደረሰበት ሁኔታ ነው ያለው። እስካሁን የዞን አራት አምስት ወረዳዎች በሙሉ እስካሁን መረጃ መሰረት ሀምሳ አራት ሺህ ህዝብ የተፈናቀለበት ሁኔታ ነው ያለው። በአጠቃላይ ደግሞ በስጋት ቀጠና ውስጥ የገቡ ማህበረሰቦች ብዛት ደግሞ ግማሽ ሚሊዮን የሚሆን ህዝብ ለተለያዩ እርዳታን ለተለያየ ድጋፍ ለማድረስ ራሱ አክሰስ ወይም ተደራሽ አይደለም እስቲል አሁንም ጦርነት እየተካሄደ ስለሆነ ማለት ነው። ስለዚህ በአጠቃላይ ያለው የሰብአዊ ኮርስን በተመለከተ ሰዎች ከጎዲና አውራ፣ እና እዋ ከተባሉ ወረዳዎች ተፈናቅለው በቂፍራ እና በሚሌ እንዲሁም በሰመራና ሎጊያ ወደ ማዕከል የመጡ ተፈናቃዮች አሉ። በተለይ ደግሞ በእያንዳንዱ ጫካ ውስጥ ደግሞ እናቶች፣ ህጻናት፣ አቅመ ደካሞች በማምለቅ ደግሞ በጫካ እንደተበተኑ መረጃዎች አሉ። አሁን ላይ ትግራይን በሚያዋስኑት ስምንት የአፋር ክልል ወረዳዎች አስቸጋሪና አስከፊ ያሉት ሁኔታ መኖሩን ያረጋገጡት የክልሉ አደጋ መከላከልና ምግብ ዋስትና ኤጀንሲ ኃላፊው አካባቢው የጦርነት ቀጠና መሆኑ ሰብአዊ እርዳታንም ለማድረስ ፈታኝ ሁኔታን መፍጠሩን አብራርተዋል። ዞን አራት የሚባል ጨርጨር እና ራያ የሚዋሰኑ አካባቢዎች ናቸው። ከዋ ጀምሮ እስከ ኬኑ ያለ አካባቢ ነው፣ ማዕከላዊ ዞን ይባላል። ስለዚህ አካባቢ ላይ ነው ጉዳት ያለው። ችግሩ እንደጠቀለ ስለሆነ ስልክ አገልግሎት ስለሌለ መገናኘት ሲሆን ስላልተቻለ በትክክል ያለውን ነባራዊ ሁኔታ ለማወቅ እስካሁን የተቸገነ ነው። ነገር ግን እኛ የተለያዩ እርዳታ ለማድረስ ያው ሙከራ ያደረግነበት ሁኔታ አለ፣ ግን አሁንም ማድረስ ያልቻንበት ሁኔታ አለ። ስለዚህ በአጠቃላይ ያለውን ነባራዊ ሁኔታ ወይም ግጭትን የዓለም አቀፍ ለጋሾች የተባበሩት መንግስታት ተወካዮች እንዲሁም ለገብረ ሰናይ ድርጅቶች ይፋ አድርገን ያው ሽና አውጥተናል። ስለዚህ የክልሉ መንግስት ደግሞ ይህንን አደጋ ለመቀነስ ከተለያዩ ዘርፍ እየሰራ ይገኛል ማለት ነው። ዶችቬሌ በእነዚህ አካባቢዎች ተከፍቷል ስለተባለው ጥቃትና ጦርነት ተጨማሪ ማብራሪያዎችን ለማግኘት ለአፋር ክልል ጸጥታና አስተዳደር ቢሮ እንዲሁም ጉዳዩ ላይ ማብራሪያ ሊሰጡ ይችላሉ ያሏቸው የፌዴራል መንግስት ባለስልጣናትን ለማግኘት ያደረገው ጥረት ለዛሬ አልተሳካም። የአፋር ክልል አደጋ መከላከልና ምግብ የገቡ ዋስትና ኤጀንሲ ኃላፊ አቶ መሐመድ ሁሴን እንደሚሉት ግን በጦርነቱ ምክንያት ለሰብአዊ ድጋፍ የተጋለጡ የአፋር ክልል ነዋሪዎች አሁን ላይ የስጋት ቀጠና ከሆነው ማዕከላዊ ዞንም የሚሻገር ነው። በዞን ሁለት ማለት ከዳሎል ጀምሮ እስከ አሴራ ስምንት ወረዳዎች አሉ። ከነዚህ ወረዳዎች በቀጥታ ከትግራይ ክልል ጋር የሚዋስሉ ናቸው። እዚያ አካባቢ ላይ ደግሞ የህግ ማስከበር ርምጃ ትግራይ ላይ በተወሰደበት አካባቢ የመብራት የስልክ፣ እንዲሁም ገበያ ችግር ያጋጠመበት ሁኔታ ነው እና እዚያም አካባቢ ማህበረሰቡ ችግር ውስጥ ናቸው እና በአጠቃላይ ግን የሰብዓዊ እርዳታ እንቅስቃሴ እስካሁን በክልል ውስጥ ያው የተሻለ ተብሎ ነበር፣ ግን አሁን በከፍተኛ ሁኔታ የተተዋወለበት ሁኔታ ነው ያለ። የተባበሩት መንግስታት ድርጅት ማክሰኞ ባወጣው መግለጫ እንዳሳወቀው በዓለም የምግብ ፕሮግራም ድጋፍ ሰጪነት ወደ ትግራይ ክልል ሲጓዙ የነበሩ አስር ተሽከርካሪዎች ከአፋር ክልል መዲና ሰመራ አንድ መቶ አስራ አምስት ኪሎ ሜትር ርቀት ላይ በሚገኘው ስፍራ ጥቃት እንደተፈጸመባቸው አሳውቆ ነበር። በዚሁ ከእሑዱ ጥቃት ጀርባ ማን እንዳለ ለማረጋገጥ ከኢትዮጵያ መንግስት ባለስልጣናት ጋር እየሰራ እንዳለም በዕለቱ አሳውቋል። የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ምትኩ ካሳ ትናንት ለኢትዮጵያ ዜና አገልግሎት በሰጡት ቃለ ምልልስ እንዳረጋገጡትም ባለፉት ሶስት ቀናት በአፋር ክልል ወደ ትግራይ በመጓጓዝ ላይ የነበሩ ምግብና ምግብ ነክ ያልሆኑ የሰብአዊ እርዳታ የጫኑ 189 ከባድ ተሽከርካሪዎች እንዳይንቀሳቀሱ ለማድረግ ህወሀት የሽብር ጥቃት በመፈጸም የእርዳታ መስመር ዘግቷል ብለው ነበር። ለዶቼ ቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ